የአማራ ፋኖ ህዝባዊ ድርጅት የተሰኘው እና በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ መሪ እንደሆኑ የሚገልጹት አቶ እስክንድር ነጋ ከእርሳቸው ቡድን ወገንና ከዓለም አቀፍ ማህበረሰብ ተወካዮች የተውጣጡ የቴክኒካል ቡድኖች ባለፈው ሳምንት በአማራ ክልል በስም ባልተጠቀሰ ስፍራ ውይይት ማድረጋቸውን ከአሜሪካ ድምፅ የአፍሪካ ቀንድ ባልደረባ ሀሩን ማሩፍ ጋር ባደረጉት ቃለ ምልልስ አስታውቀዋል። ከዓለም አቀፍ ቡድኑ ውስጥ የአፍሪካ ህብረት የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የአውሮፓ ህብረት እንዲሁም በኢትዮጵያ የአሜሪካ ኤምባሲ ተወካዮች እንደሚገኙበት አቶ እስክንድር አስታውቀዋል ስብሰባው የተካሄደው ከእነዚሁ ዓለም አቀፍ ተወካዮች ጋር ከአንድ ወር በፊት የተደረገን የስልክ ውይይት ተከትሎ እንደሆነ አቶ እስክንድር ጠቁመዋል This is a meeting between technical teams. ይህ በቴክኒካል ቡድኖች መካከል የተካሄደ ስብሰባ ነው። የመጀመሪያ ደረጃ ስብሰባ ነው ያደረግ ነው። የተወያየነውም በሀገሪቱ ባሉ ወቅታዊ ጉዳዮች ላይ መገናኘትና መነጋገር በምንችልበት ላይ ነው። የውይይቱ ርዕሶች ምን እንደነበሩ የተጠየቁት አቶ እስክንድር ከዓለም አቀፍ ቡድኑ ጋር ለመተዋወቅ የተደረገና ቡድናቸው በሀገሪቱ ወቅታዊ ጉዳዮች ላይ ያለውን አቋም ለመግለጽ የተፈጠረ እድል እንደነበር ተናግረዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ሲናገሩ አማጺ ቡድኖች ወደ ድርድር ጠረጴዛ እንዲመጡ ጥሪ ማድረጋቸው ይታወሳል። ለአንድ ሺህ ዓመት ብትዋጉንም አታሸንፉንም፣ ስለዚህ ወደ ሰላም ነው ሲሉ ጠቅላይ ሚኒስትሩ መናገራቸውም ይታወሳል። ከፌዴራል መንግስት ጋር መደራደር የሚለው ጉዳይ በውይይቱ ወቅት እንዳልተነሳም አቶ እስክንድር ገልጸዋል። ሳብጀክት ይህ ጉዳይ አልተነሳም። እናም ጉዳዩ ሳይነሳ መልስ መስጠት አልችልም። ይህ እኔ የምወስነው ጉዳይ አይደለም። ይህ በሥራ አስፈጻሚ ኮሚቴ የሚወሰን ነው። ጥያቄው ሲመጣ ወደ ሥራ አስፈጻሚ ኮሚቴ ወስደዋለሁ። እናም ሥራ አስፈጻሚው ምን እንደሚል እናያለን። መንግስት በአገሪቱ የሚገኙ ታጣቂዎችን በትኖ በፌዴራል መንግስቱ ኃይል ስር ለማካተትና ወደ ማህበረሰቡ መልሰው እንዲቀላቀሉ ለማድረግ መወሰኑን ተከትሎ በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል በሚያዝያ 2015 ግጭት ተቀስቅሰዋል። በዛው ዓመት ነሐሴ ላይ መንግሥት 23 ሚሊዮን የሚገመት ህዝብ በሚኖርበት በአማራ ክልል አስቸኳይ ጊዜ አውጀዋል። የአሜሪካ ድምፅ፣ የአፍሪካ ኅብረት፣ ኢጋድ፣ የአውሮፓ ኅብረት እንዲሁም ኢትዮጵያ የሚገኘው የአሜሪካ ኤምባሲ አስተያየት እንዲሰጡ ጠይቋል። አስተያየታቸው እንደደረሰን እናቀርባለን። ሀሩን ማሩፍ ላጠናቀረው ዘገባ እንግዶሌነኝ ዋሽንግተን ዲሲ